የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 1 2013 ዓ ም ዝግጅታችን ጀመረ። አሁን እኔ እንዳረጋገጥኩት እዚህ የሚያቀርብ ያለ እስር ቤት ከአምስት ሺህ በላይ ሴቶችና ህፃናት ብቻ ከወንዶች ክፍል ሳይጨምር ማለት ነው። እነዛ ያሉ ህፃናት ወተት የላቸውም። የአሁኑ ግን እጅግ በጣም የተለየ የሚያደርገው ከዚህ በፊት ህጻናት አያዙም፣ ነፍሰጥሮች አያዙም፣ ቢያንስ እንኳን የነበረው አሁን ግን የዘጠኝ ወር እርጉዝ ምጧ መጥፎ ቪዲዮ ደርሶኛል። በሳውዲ አረቢያ የሚገኙ ኢትዮጵያውያን ነዋሪዎችን ድምፅን ያሰማ ናችሁ። ደመረ አካባቢ በነበረው መገፋፋትን ምናልባት እርግዞች ነበሩ በዛ እጃቸው ቀጣዩ ሸገርች ውስጥ እና በዚያ ግሻ እና በዛ ሙቀት የተወሰኑ ሲጎዱ ይችላሉ። ምናልባት ከዚህ ጋር ተያያዘ ቤቶቻቸው የሚችባቸው እናቶችም አሉ። እኝኛው ደግሞ አቶ ፈድሉ ውጅራ ይባላሉ። በሳውዲ አረቢያ የኢትዮጵያ ኤምባሲ የዜጎች ጉዳይን የሚከታተሉ ሰው ናቸው። በሳውዲ የሚገኙ ኢትዮጵያውያን የሚገኙበትን ሁኔታ የያዘ ቅንብር በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክብራን አድማጮች፣ የምሽቱ አቀናባሪና አስተናጋጃችሁ ሲዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ራሱን የትግራይ ክልል ኃይል ብሎ የሚጠራውና የኢትዮጵያ መንግስት አሸባሪው የህወሓት ቡድን ብሎ የሚጠራው ኃይል በአማራ ክልል በዩኔስኮ የተመዘገበ ታሪካዊ ቅርስ የሚገኝባት ላሊበላ ከተማ መግባቱን ተከትሎ የክልሉ ኃላፊዎች የአማራ ልዩ ኃይል ቅዳሜ ጥቃት እንደሚከፍት በመግለጻቸው በኢትዮጵያ የትግራይ ክልል የጀመረው ግጭት በአደገኛ ሁኔታ ተባብሷል ሲል አሶሺየትድ ፕሬስ ዘገበ። የአማራ ክልል የሰላምና ደህንነት ኃላፊ አቶ ሰማ ጥሩነህ ለክልሉ ሚዲያ የተናገሩትን ጠቅሶ ኤፒ እንደዘገበው የአማራ ህዝብ አሸባሪውን ቡድን የሚያጠፋበት ጊዜው አሁን ነው፣ ሁሉም ወጥቶ ራሱን መከላከል አለበት ሲሉ መናገራቸውን ጠቅሷል። አክሎም ዘገባው በምላሹ እያንሰራራ የሚገኘውና ራሱን የትግራይ ኃይል ብሎ የሚጠራው የህወሀት ቡድን ቃል አቀባይ ጌታቸው ረዳ የሞቀ አቀባበል እናደርግላቸዋለን ማለታቸውን ጠቅሷል። በሌላ በኩል የኢትዮጵያ የውጭ ጉዳይ ሚኒስቴር አሸባሪው ህወሀት ሲል የጠራው ቡድን በአማራና አፋር ክልል ያደረሰው ጥቃት የመንግስትን ትዕግስት የሚፈታተን መሆኑንና ለሰብአዊ እርዳታ ሲባል የተደረገውን የተናጠል ተኩስ አቁም አቋሙን እንዲቀይር ሊያደርግ እንደሚችል ማስጠንቀቁን አሶሽየትድ ፕሬስ ጨምሮ ዘግቧል። አቶ ጌታቸው ረዳ በስልክ ባደረጉት ቃለ ምልልስ ወደ አማራ ክልል የገቡት የኢትዮጵያ መንግስት በትግራይ ላይ የጣለውን መንገድ መዝጋት ለማስነሳት ነው ማለታቸውን ኤፒ አክሏል። በዚህ ግጭት በመቶዎችና በሺዎች የሚቆጠሩ ሰዎች ለረሃብ አደጋ የተጋለጡ ሲሆን ዩናይትድ ስቴትስና የተባበሩት መንግስታት በዚህ ሳምንት ከፍተኛ ኃላፊዎቻቸውን በመላክ እርዳታ መግባት እንዲችል ግፊት አድርገዋል። አቶ ጌታቸው ለአሶሽትድ ፕሬስ ሲናገሩ መሳሪያ ይዞ የሚተኩሰውን በሙሉ እናስቆማለን። ጥይቱን ለማስቆም አዲስ አበባ ድረስ መሄድ ካለብንም እናደርገዋለን። ነገር ግን ያን ማድረግ እንደማይኖርብን ተስፋ አደርጋለሁ ማለታቸውን ጠቅሷል። በሌላ በኩል የዩናይትድ ስቴትስ መንግስት ቃል አቀባይ ኔድ ፕራይስን ጠቅሶ ሮይተርስ ባወጣው ዘገባ ሕወሓት በዩኔስኮ ቅርስነት የተመዘገበውን ታሪካዊውን ከተማ ላሊበላን መቆጣጠሩን መስማማታቸውን ገልጸው ለታሪካዊ ቦታ ጥበቃ እንዲያደርግ አሳስበዋል። በሌላ በኩል የፈረንሳይ ቴሌቪዥን ጣቢያ የሕወሓት ቃል አቀባይ አቶ ጌታቸውን ጠቅሶ ባጠናቀረው ዘገባ ሕወሓት ዩናይትድ ስቴትስ የህወሀት ኃይሎች ከላሊበላ እንዲወጡ ያቀረበችውን ጥሪ እንደማይቀበሉ ተናግረዋል። በሌላ ዜና በቅርቡ በኢትዮጵያ የስድስት ቀናት ጉብኝት አድርገው የተመለሱት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊና የአጣዳፊ እርዳታዎች ዋና አስተባባሪ ማርቲን ግሪፊት በሰሜን ኢትዮጵያ ለሰብአዊ እርዳታ ስርጭት የሚበጅ የተኩስ አቁም እንዲደረግ ጥሪ አቅርበዋል። ዝርዝሩን የያዘው ዘገባ ከዜና በኋላ ይቀርባል። ይህ በዚህ እንዳለ በትግራዩ ውጊያ ውስጥ የሚካፈሉት ወገኖች በሙሉ በክልሉ ላሉት ኤርትራውያን ስደተኞች ጥበቃ እንዲያደርጉና ይህ ግዴታቸው መሆኑን የተባበሩት መንግስታት ድርጅት የኤርትራ ሰብአዊ መብቶች ሁናቴ ልዩ ራፖርተር ዶክተር ሞሐመድ አብደልሳላም ባቢካር አሳስበዋል። በግጭቱ መካከል የተጠመዱት ኤርትራውያን ስደተኞች በጥቃት ኢላማ እየተደረጉ ናቸው ያሉት የተባበሩት መንግስታቱ ልዩ ተከታታይ ሁሉም ወገኖች በዓለም አቀፍ የሰብአዊ መብትና የሰብአዊነት ህግ መሰረት ለስደተኞች ደህንነት ጥበቃ መስጠት አለባቸው ሲሉ አሳስበዋል። ዩናይትድ ስቴትስ ከህዝቧ ግማሹ የኮቪድ-19 ክትባት መከተቡን ዋይት ሀውስ አስታወቀ። እዚህ ቁጥር ጋር ሊደረስ የተቻለው ባለፈው ሳምንት ክትባቱን የወሰዱት ሰዎች ቁጥር በእጅጉ በመጨመሩ መሆኑን ዋይት ሀውስ አስታውቋል። በደቡብ ሱዳን በምክትል ፕሬዚደንቱ ራያክ ማቻር ኤስፒኤልኤ ፓርቲ ተቀናቃኝ አንጃዎች መካከል ውጊያ መካሄዱን ወታደራዊ ቃል አቀባያቸው ተናገሩ። ግጭቱ የተቀሰቀሰው የማቻር ተቀናቃኞች ከፓርቲያቸውና ከወታደራዊ ኃይሎች አዛዥነታቸው አውርደናቸዋል ማለታቸውን ተከትሎ ነው። መጨረሻም አንድ ቀን በቀረው የቶኪዮ ኦሊምፒክስ የመጨረሻ ውድድር እየተካሄደ ነው። በአትሌቲክስ በሴቶች 10ሺ ሜትር ትውልደ ኢትዮጵያዋ የኔዘርላንድሷ ተወዳዳሪ ሲፋን ሀሰን ድል አድርጋለች። ሲፋንም በመከተል በሁለተኝነት የገባችው ሌላዋ ትውልደ ኢትዮጵያዋ የባህሬን ተወዳዳሪ ቃል ኪዳን ገዛኸኝ ስትሆን በሶስተኝነት ለተሰንበት ግዳይ ኢትዮጵያን ለነሐስ ሜዳሊያ አብቅታለች። በሴቶች ማራቶን ኬንያውያኑ ፔሬዝ ጂፕ ቺርቺር ና ብሪጌድ ኮስጊ የወርቅና የብር ሜዳሊያ፣ ሞሊ ሳይድል ከዩናይትድ ስቴትስ ነሐስ ሜዳሊያ፣ ከኢትዮጵያ ሮዛ ደረጀ በአራተኝነት አጠናቃለች። ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። የአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ፣ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ነሐሴ 1 2013 ዓ.ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ሰዓት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለምሽቱ ወደ ያዝ ነው የቀደመ ዘገባ እንለፍ። አንድ የተባበሩት መንግስታት ከፍተኛ ባለስልጣን በሰሜን ኢትዮጵያ ለሰብአዊ ድጋፍ ስርጭት የሚበጅ የተኩስ አቁም እንዲደረግ ጥሪ አቅርበዋል። ባለስልጣኑ ጥሪውን ያቀረቡት እህልና ሌሎች ድጋፎችን የጫኑ መኪኖች ወደ ትግራይ ክልል በመዝለቅ በአጣዳፊ ረሃብና አስፈላጊ አገልግሎቶች እጥረት እየተሰቃዩ ላሉ ሰላማዊ ሰዎች እንዲደርሱ ለማድረግ መሆኑን አስታውቀዋል። የሊሳ ሽላይን ዘገባ ነው። ሀብታሙ ስዩም ያስደምጠናል። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ ማርቲን ግሪቭስ ለስድስት ቀናት በኢትዮጵያ የነበራቸውን ተልእኮው አጠናቀው ተመልሰዋል። የተባበሩት መንግስታት እርዳታ ጫኝ መኪኖች በስተመጨረሻ ወደ ትግራይ መግባት እንደቻሉም ተናግረዋል። ላለፉት ሁለት ሳምንታት በአፋር ክልል ውስጥ ቆመው የነበሩት 178 የጭነት መኪኖች ወደ ትግራይ እንዲያቀኑ እንደተፈቀደላቸው አክለዋል። የአሁኑን እርምጃ በበጎ ያነሱት ግሪቭስ አሁንም ግን የሰላማዊ ሰዎችን አንገብጋቢ ፍላጎቶች ለማሟላት በየቀኑ መቶ ጭነት መኪና ያክል እርዳታ ማለፍ እንደሚገባ ባው አስታውቀዋል። ኢትዮጵያ መንግስት በጎርጎሳውያኑ የግንቦት ወር የተኩስ አቁም ማወጁ ይታወሳል። ከዚያ ጊዜ ወዲህ በጦርነቱ ተጎሳቅለው በነበሩ ስፍራዎች የተኩስ ልውውጡ ጋብ ማለቱን ማጤናቸውን የተናገሩት ግሬቭስ የረዳይት ድርጅቶች ቀስ በቀስ ቀደም ባለው ጊዜ ለመድረስ አስቸጋሪ ወደ ነበሩ ስፍራዎች ማቅናት ይጀምራሉ ብለው እንደሚያምኑ ተናግረዋል። ድጋፉ ትግራይ ከገባ በኋላ የረድኤት ድርጅቶች የሚያደርሱበት ሁኔታ በተነጻጻሪነት የተሻለ ይሆናል። ይሁንና ስራቸውን ለማስፋት የሚያስፈልጓቸውን አቅርቦቶች ገና አላገኙም። ስለሆነም በጣም በተዳከመው የኢትዮጵያ ሁኔታ ውስጥ አሁንም ብዙ ስራዎች መሰራት አለባቸው ነው ያሉት። ፍራጃል የዓለም ምግብ መርሃ ግብር አራት ሚሊዮን ሰዎች በትግራይ ክልል ውስጥ በአጣዳፊ የምግብ እጦት እየተሰቃዩ እንደሆነ ይፋ አድርገዋል። ከእነዚህ መካከል አራት መቶ ሺህ የሚሆኑት በረሃብ ቋፍ ላይ እንደሚገኙም አክሏል። የሰብአዊ ድጋፍ ዘመቻውን እየመራ ያለው የዓለም ምግብ መርሃ ግብር ፍቃድ ካገኘ በየቀኑ መቶ ጭነት መኪኖችን ወደ ትግራይ ለመላክ እንደሚችል እንዳረጋገጠላቸው ገልጸዋል። የተባበሩት መንግስታቱ ባለሥልጣን የጦር ጥቃቶች መቆም እንዳለባቸው፣ የተኩስ አቁምም በእጅጉ አስፈላጊ መሆኑንም አሳስበዋል። I welcomed the Prime Minister's declaration of some weeks ago of a unilateral ceasefire. የኢትዮጵያ ጠቅላይ ሚኒስትር ከሳምንታት በፊት ያወጁትን የአንድ ወገን የተኩስ አቁም በበጎ ተቀብየዋለሁ። እሱን ማጠናከር አለብን፣ የሁለት ወገን እርምጃ እንዲሆን በማድረግ የትግራይን ሕዝብና አጎራባቾች አንገብጋቢ ፍላጎቶች ባየለበት በእነዚህ ወራት ውስጥ በሕይወት የሚቆዩበትን ግማሽ እድል መስጠት አለብን። ግሪፍትስ ወደሌሎች ወደ ሌሎች አጎራባሽ ክልሎች የተዛመተው ጦርነትም እንዳሳሰባቸው ገልጸዋል። ከአማራ ክልል መቶ ሺህ ከአፋር ክልሎች ደግሞ ሰባ ሺህ ሰዎች እንደተፈናቀሉ መረዳታቸውንም አክለዋል። ወደ ተከታዩ ዘገባ እንውሰዳችሁ። በትግራይ ክልል ከተቋረጠ ከአንድ ወር በላይ ያስቆጠረው የባንክ፣ ኤሌክትሪክ፣ የመጓጓዣና የስልክ አገልግሎት በኑሯቸው ላይ ከፍተኛ ተጽዕኖ እንደፈጠረባቸው በመቀሌ ከተማ የሚገኙ የአሜሪካ ድምፅ ያነጋገራቸው ነዋሪዎች ገለጹ። የነዋሪዎቹን አስተያየት የሰበሰበው የመቀሌው ዘጋቢያችን ሙልጌታ ጽባህ ነው። እንደሚከተለው ይቀርባል። በትግራይ ክልል የባንክ፣ ኤሌክትሪክ፣ መጓጓዣ፣ ስልክና ኢንተርኔት አገልግሎቶች ከተቋረጡ ከአንድ ወር በላይ ሆኖታል። በዚህ የአገልግሎት መቋረጥ በህብረተሰቡ ትልቅ ተጽዕኖ እንደፈጠረ ለቪኦኤ አስተያየታቸው የሰጡም የመቀለ ከተማ ነዋሪዎች ተናግረዋል። የኢትዮጵያ መከላከያ ሰራዊት ከመቀለ ከተማ ወጥተው የትግራይ ኃይሎች ከተማዋን ከተቆጣጠሩ ሰኔ 21 2013 ዓ ም ጀምሮ የባንክ ኤሌክትሪክ፣ መጓጓዣ እንዲሁም በውስን መልኩ ይሰሩ የነበሩ ስልክና ኢንተርኔት አገልግሎቶች በትግራይ ክልል ተቋርጧል። የአገልግሎቶቹን መቋረጥ በኑሯቸውና ስራቸው ያለው ተጽዕኖ አስመልክቶም በከተማዋ አስተያየት ጠይቅ ያለው አቶ ለአከ እምባይም በኮንስትራክሽን ዘርፍ የተሰማሩ መሆናቸው ገልጸውልኝ የባንክ አገልግሎት በመቋረጡ በሳቸው ስር ለሚገኙ ሰራተኞች ደሞዝ ለመክፈል አለመቻላቸው በግላቸውም ለዕለት ተዕለት ኑሯቸው መቸገራቸው ተናግሯል። ትግራይ የቁጠባ ባህል ደግሞ እንደምናውቀው ነው። አንድ ሺህ ብርም ኪስ ውስጥ ይዞ አያድርም። ስለዚህ የትግራይ ህዝብና የባንክ ስር ያው እንደ ተምሳሌት የሚወስደው የትግራይ ህዝብ ነው በቁጠባ ላይ። ስለዚህ አሁን ይህንን ባህል ይዘን እየኖርን እያለን በኮንስትራክሽን ስራም የተሰማራን ሰዎች፣ በሌላ ንግድም የተሰማራን ሰዎች፣ በሆቴልም ሰራተኞችም መክፈል አልቻለንም። እንኳን ሰራተኞችን መክፈል ቀርቶ የቀን ውሏችንም አደጋ ውስጥ ገብቷል። ወይዘሮ ብርክቲ አብርሃ የተባሉ የከተማዋ ነዋሪ በበኩላቸው የኤሌክትሪክ አገልግሎት መቋረጥ በተለይ በሴቶች ላይ ተጽዕኖው የጎላ ነው ብለዋል። ውሃም የለም። በዛ ላይ ደግሞ መብራት አለመኖሩ ከአሁን በፊት የተተከሉ ተክሎቻችንን እየበረሱ ናቸው። ለማገዶ ስንጠቀምበት እንጨት የለ፣ ክሰል የለ፣ በዛ ነው የምንጠቀመው። ስለዚህ መብራት አለመኖሩ ለእንደዚህ አይነት ነገሮችን ተጋልጠናል። በተጨማሪ እንጨት እናቀጣጠል እና እያይዝ እንኳን ብለን ብናስብ ቢያንስ ቢያንስ ከሁለት እስከ ሶስት ሰዓታት ይፈጅብናል ይሄ ማለት ደግሞ ምንድን ነው? የቀን ተቀን ወይም ደግሞ ስራችንን በአግባብ ላለ እንዳንሰራ ይከለክልናል። ብዙ ሰዓታችንን እንድናጠፋ ነው የሚያደርገው። ክረምት ነው እንጨቱ በዛ እርጥብ ነው። እናያይዘው ስንል ሁለት ሰዓትና ሶስት ሰዓት ይፈጃል። ይሄ በማለት ደግሞ ስራችን ላይ ጫና ይፈጥርብናል። አሁን ሰራተኛም የለም። ምክንያቱም ደሞዝ የለንም። ከሰኔ ወር ጀምሮ ደሞዝ የሚባል ነገር የለንም። ቮለንተሪ እየሰራ ነው ሰው ያለው። በቮለንተሪ ስራ በምንሰራበት ሰዓት ደግሞ በሰዓታችን ገብተን በሰዓታችን እንዳንወጣ እንቅፋቶች እየሆነብን ነው። ሰሎሞን ፍጹም የተባለ በአንድ ሆቴል ውስጥ ተቀጥሮ የሚሰራ የመቀለ ከተማ ነዋሪ በበኩሉም የኤሌክትሪክ አገልግሎት ተቋርጦ በነዳጅ እንኳን ኃይል ለማግኘት በምንጥርበት ጊዜ ነዳጅ ለማግኘትም አስቸጋሪ ነው ብሏል። እንደምትመለከተው አካባቢው ጨለማ ነው። ስፔሻሊ በመቀሌ ምንም መብራት የሚባል የለም። ከውጭ የሚመጡ ዜጎችም አሉ። እነሱም ደግሞ የግድ መብራት ማግኘት አለባቸው። ለሆቴልም እንቅስቃሴችን ለቢዝነሳችን ኢንፍሉዌንስ እያደረገ ነው። በመቀሌ አካባቢ ያሉ ማህበረሰብ በጣም ተቸግረዋል። ወፍጨ ቤት የለም። የውሃ ፓወር ራሱ የሚመጣ በኤሌክትሪክ ፓወር ነው። ስለዚህ እሱን ነገሮችን ያው መንግስት አለ የሚለው መንግስት እሱ ሶልቭ ማድረግ ነበረበት። ያው ሁሉም ነገር በፌዴራል መንግስት ነው ተቆራርጠው የሄደው። በአለም ድምፁ የተባለች አስተያየት ሰጪ በበኩሏ የስልክና ኢንተርኔት አገልግሎቶች መቋረጥ ተከትሎ ከቤተሰቡ ጋር ለመገናኘት ከመቸገር ባለፈ በትግራይ ያለው ሁኔታ አለም አቀፍ ማህበረሰብ እንዳያውቀው እየተደረገ ነው ብላለች። ትልቁ ሶርስ የኢንፎርሜሽን መንገዱ ኢንተርኔትና ስልክ በሆነበት ሰዓት ላይ ይሄን መዘጋቱ ለማህበረሰቡ ትልቅ ጫና ይኖረዋል። ስለዚህ ክልሉ ላይ ያለው ችግር በተለያየ መንገድ መግለጽ ይቻላል። ብዙ አይነት ችግሮች አሉ። ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮቹ አለም እንዳያውቀው የተደረገበት መንገድ ይመስለኛል። ደግሞ ውጭ ያሉት መፍትሄዎች ወይም ደግሞ ሌሎች ግንኙነቶች ተፈጥሮ ለማህበረሰቡ መፍትሄ እንዳይበጅለት የተዘጋ መንገድ ይመስለኛል ና ችግሩ በብዙ መልኩ ሰፋ ያለ ችግር ነው። ከክልሉ ውጭ የመጓጓዣ አገልግሎትን መቋረጥ አስመልክቶ አስተያየት የሰጠኝ ቴድሮስ አብርሃ የተባለ የመቀለ ከተማ ነዋሪ በበኩሉ መሰረታዊ ሸቀጦች እየገቡ ባለመሆናቸው እየተቸገርን ነን ብሏል። እርግጥ በሰው ህይወት ላይ እንደምናየው ነው። ምንም ነገር የለም ወደ ትግራይ የሚገባ ምንም ነገር የለም። ምንፈልጋቸው ነገሮች የሸቀጣሸቀጥ ሆኑ፣ ነዳጅ ሚሆን፣ መንገድ ሚሆን ምንም ነገር የለም። በዚህ ደግሞ እንደገና በጣም እየተሰቃየን ያለ ነው። መፍትሄ የሚሆን ግን አንደኛ የዓለም አቀፍ ማህበረሰቡ ተጽዕኖ መፍጠር አለበት በኢትዮጵያ መንግስት ላይ የኢትዮጵያ መንግስት ደግሞ እንደገና ህዝብ መራሉ የሚል ከሆነ አሁንም እድል አለው። የትግራይ መንግስት ያወጣው ቅድመ ሁኔታዎች አሉ፣ መደራደሪያ ነጥቦች ብለው ከነዚህ አንዱ መንገድ መዘጋት ወደ ትግራይ እርዳታ መግባት ነው የሚለው። ምክንያቱም የሰው ልጅ በረሃብ መሞት የለበትም። በአንድ ክፍለ ዘመን እነዚህ መፍቀድ አለባቸው። ለአሜሪካ ድምጽ ሙሉጌታ አጽብሃም። ወደ ተከታዩ ዘገባ ከማለፋችን በፊት አንድ የፕሮግራም ማሳሰቢያ አለን። And be the B-O-A ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ ም ጀምሮ በኢትዮ ሳት በሳተላይት ኤን ኤስ ኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 1165 ጊጋ በኤፍኢሲ አምስት ስድስተኛ በሲምቦል ሬይት ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4ms4 ቅንብርኑ ሰዳችሁ በሳውዲ አረቢያ የሚገኙ ኢትዮጵያውያን በአስቸጋሪ ሁኔታ ውስጥ መሆናቸውን ይናገራሉ። በዚህ ዙሪያ ለምሽቱ የተሰናዳውን ሰፋ ያለ ልዩ ዘገባ እንደሚከተለው ይቀርባል። በሳውዲ አረቢያ በጅዳና በሪያድ እንዲሁም በሌሎች የተለያዩ አካባቢዎች የሚኖሩ ህጋዊ ፈቃድ ያላቸውም ሆነ ህጋዊ ፈቃድ የሌላቸው ዜጎች የተለያየ አይነት ችግር እየደረሰባቸው እንደሆነ ገለጹ። ሳውዲ አረቢያ ውስጥ ከሚኖሩ እነዚህ ኢትዮጵያውያን መካከል ህገ ወጡን የስደት መንገድ ተከትለው ቀይ ባህርን አቋርጠው በህይወት ተርፈው የገቡ አሉ። እነዚህ ዜጎች እዛ ከደረሱ በኋላ የስራ ፈቃድ ያገኙም ሳያገኙም ደግሞ ራሳቸውን ደብቀው የሚሰሩ ይገኙበታል። ተገቢውን የስራ ፈቃድ አግኝተው የተለያዩ ስራዎችንም የሚሰሩ ዜጎች አሉ። ሃይማኖታዊ ስርዓትን ለማከናወን በዘመድ ጥየቃ ቪዛና በመሳሰሉት ጉዳዮች እዚያ ደርሰው የመንቀሳቀሻ ቪዛቸው የተቃጠለና የጉዞ ሰነድ የሌላቸውም አሉ። ከላይ በተጠቀሱትና በሌሎች ምክንያቶች በሳውዲ የሚኖሩ ኢትዮጵያውያን በአሁኑ ሰዓት ሁሉም ነዋሪ ላይ ያነጣጠ ከፍተኛ ችግር እየደረሰባቸው እንደሆነ ይናገራሉ። በማቆያና በእስር ቤቶች ውስጥ ቁጥራቸው የበዛ ሰዎች በአንድ ላይ በተጨናነቀ ሁኔታ በመታሰራቸው ከፍተኛ የሆነ መተፋፈግ እንደሚገጥማቸው፣ አሁን ካለው ሙቀት አንጻርም በእስር ላይ የሚገኙ ሕጻናት እስከ ሞት የሚያደርስ ከፍተኛ ስቃይ እንደገጠማቸው ይገልጻሉ። አቶ አብዱል ቢላል ሪያድ ውስጥ ሀያ ሁለት አመት ኖሯል። በአንድ ኩባንያ ውስጥ ተቀጥሮ እንደሚሰራ ገልጸውልናል። ባለ የሶስት ዳር እና የአራት ልጆች አባት ነው። አቶ አብዱ በቅድሚያ በሳውዲ አረቢያ እስር ቤቶችና ማቆያ ውስጥ አሁን እየተከሰተ ያለው ችግር ከፍተኛ መሆኑን ይናገራል። እስር ቤትም ያለው ሁኔታ በጣም የተጨናነቀ ሁኔታ ነው። ቢያንስ ቢያንስ አራት አልጋ ያለበት ክፍል ውስጥ አራት ሰው መያዝ የሚችል ክፍል ውስጥ ሰላሳ ሰው ነው የሚጨምሩት። መተንፈሳ ትችም ምግብ በስነ ስርዓቱ አያቀርቡም። ውሃ፣ ንጹህ የመጠጥ ውሃ አያቀርቡም። ጸዳጃ ቤት የለውም። በጣም የተጨናነቀ ነው። በጣም ሕዝብ ስቃይ ላይ ነው። በተለይ ህጻናት አሁን እኔ እንዳረጋገጥኩት እዚህ እኛ ቅርብ ያለ እስር ቤት ከአምስት ሺህ በላይ ሴቶችና ህጻናት ብቻ ከወንዶች ክፍል ሳይጨምር ማለት ነው። እነዛ ያሉ ህጻናት ወተት የላቸውም። ብዙ ልጆች ሪከርድ ይልኩልናል። ከዚያ አንዳንድ ግሩፕ መረዳጃ አቋቁመን ወተት ለማስገባት እየታገልን ነው። አንዳንድ ጊዜ እናስገባለን። ይህንን ነገር ሂዶ ሰው መጠየቅ አልፈቀዱም። ቤተሰብ እንዲያደርስላቸው አይፈቅዱም ወይ ራሳቸው አያቀርቡላቸውም ያለ ሁኔታ በጣም የከፋ ነው። ኢትዮጵያውያኑ ወደ ማቆያ ውስጥ የሚገቡት የሳውዲ አረቢያ መንግስት የሰጠውን የምህረት አዋጅ በመጠቀም ወደ ሀገራቸው ለመመለስ እጃቸውን በመስጠት ፖሊስ የሚያደርገውን አሰሳ እየተያዙ ሲሆን የኢትዮጵያ መንግስት የጉዞ ሰነድ አዘጋጅቶ እስከወስዳቸው ድረስ ከዚህ አትወጡም ተብለው የሚቆዩ ናቸው። በተጨማሪም በህገ ወጥ መንገድ ወደ ሀገር ውስጥ ገብታችኋል በሚልና በተለያየ ምክንያት የታሰሩ ይገኛሉ። በተለያዩ ከፍተኛና ቀላል የወንጀል ድርጊቶች በመሳተፍ ተጠርጥረው ተፈርዶባቸው በእስር የሚገኙና የእስር ጊዜያቸውን ጨርሰው ኢትዮጵያ ለመመለስ የሚጠባበቁም አሉ። የእነዚህን ጉዳይ በሌላ ዘገባ የምንመለስበት ሲሆን በአሁኑ ሰዓት ከሌላው ጊዜ በተለየ ህጻናትንና ነፍሰጡር ሴቶችን ሳይቀሩ ወደ ማቆያ ጣቢያ ተወስደው እንደሚታሰሩ በሪያድ ከተማ አስር አመት እንደኖረች የምትገልጸው ሳባ ገብረስላሴ ታስረዳለች። የአሁኑ ግን እጅግ በጣም የተለየ የሚያደርገው ከዚህ በፊት ህጻናት አያዙም፣ ነፍሰ ጥሮች አያዙም፣ ቢያንስ እንኳን የነበረው አሁን ግን እኔ ራሴ በአይኔ እንኳን የዘጠኝ ወር እርጉዝ ምጧ መጥቶ ቪዲዮ ደርሶኛል። ህጻናት በጣም ከሁለት ሺህ በላይ ህጻናት ነው አሉ የሚባለው እና ሙቀቱ በእስር ቤቱ ነው፣ ምግብ የላቸውም፣ ውሃ የላቸውም። ከአንድም አሁን እስከ አምስት ደርሰዋል በሞት እንኳን ነው እየተባለ ያለው እና በማቆያ ቦታዎቹና በእስር ቤቶች የሚገኙ እስረኞች ያሉበት ሁኔታ በቪዲዮ እየተቀረጸ በውጭ ሆነው ሁኔታቸውን ለሚከታተሉ ኢትዮጵያውያን ማህበረሰቦችና እንደ ሂዩማን ራይትስ ዎች ላሉ ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች እንዲታይ በማድረጋቸው በአሁኑ ወቅት ከፍተኛ ፍተሻ እየተደረገ ስልካቸውን እንደሚቀሙ በስደተኞች ጉዳይ ላይ በበጎ ፈቃድ እገዛ እንደምታደርግ የምትናገረው ሳባ ሁኔታውን ታስረዳለች። ባለፈው ታ ከሳስ ወር ሳውዲ አረቢያ ሪያድ ውስጥ ስለሚገኙ እስረኞች ሪፖርት ያወጣው ሂማን ራይትስ ዎች ወደ ሀገራቸው የሚመለሱ ስደተኞችን ለማቆየት በተዘጋጀው በሪያድ በሚገኘው ማቆያ ጣቢያ ውስጥ ሰብዓዊ ክብራቸው ተገፉ እንደሚገኙ አስታውቆ ነበር። ከዚህ በኋላ የኢትዮጵያ መንግስት አርባ ሁለት ሺህ ፈቃድ የሌላቸው ዜጎች ወደ ሀገር እንዲመለሱ ቢያደርግም አሁንም በየቀኑ እየታፈሱ የሚገቡ የእስረኞች ቁጥር እየጨመረ እንደሚገኝ ሪያድ በሚገኘው የሳውዲ አረቢያ ኢትዮጵያ ኤምባሲ የዜጎችን ጉዳይ የሚከታተሉ አቶ ፈድሉ ውጅራ ይገልጻሉ። እየሰራን ያለ ነው። ሴቶች አካባቢ ነው። ሴቶችና ህጻናት በአሁኑ ሰዓት እስከ አምስት ሺህ አካባቢ ነው። አምስት ሺህ አካባቢ ነው። ጊዜ የሚገልጸው በየቀን ቅርብም፣ እንደተናገርኩት ያው አፈሳው ስለቀጠለ ቁጥሩ ይጨምራል። እንደዚሁም ኢሚግሬሽን ያለው ህርያት ከተማ ስለሆነ ዜጎችን መውጡት በዚህ በሪያድ በኩል ስለሆነ በሪያድ ዙሪያ ያሉ ከተሞች ከዛም ወደ ሪያድ የሚያመጡበት ሁኔታ ስላለ ቁጥሩ በየቀኑ እንዲለዋወጥ በከፍተኛ ሁኔታ እንዲለዋወጥ ነው የሚያደርገው። ሪያድ እና ዙሪያ ካሉ ከተሞች ዜጎች ተይዘው የመኖሪያ አስካብር የላቸው በተለያየ መልኩ የሀገሪቱ ህግ ያላሟል ዜጎች ተይዘው ወደ ሪያድ ስለሚመጡ ቁጥሩ በየቀኑ በከፍተኛ ሁኔታ እየተለዋወቀታል ይሄዳል ማለት ነው። አቶ ፈድሉ በማቆያ ቤትና በእስር ቤት ውስጥ ካለው እጅግ የተጨናነቀ ና አሁን ካለው የሙቀት መጠን ከፍተኛነት አንጻር ህይወታቸው ያለፈ ህጻናት እንደሚኖሩ ይናገራሉ። መጀመር አካባቢ በነበረው መገፋፋትን ምናልባት እርጉዞችን ነበሩ በዚያ እጃቸው በቃው ከገቡት ውስጥ እና በዛ ግሻ እና በዛ ሙቀት የተወሰኑት ሲጎዱ ይችላሉ። ምናልባትም ከዚህ ጋር በተያያዘ ቶቻቸው የሞችባቸው እናቶችም አሉ። እና ሙቀቱ በተለይ አሁን ያለንበት ወደ አርባ ስምንት አርባ አምስት እና በአርባ አምስት በአርባ ስምንት ዲግሪ ሴልሴት አካባቢ የሆነበት ሁኔታ ነው ያለው። እና ሙቀቱ አይደለም ሕፃናት አዋቂው ራሱ በኮንዲሽነር እና ምታግዞ እንዲህ እንዲቋቋምበት ሁኔታ አይደለም እስር ቤቱ ከሚችለው በላይ ዜጋችንን ምናልባት ኤምባሲ ጋር ሳይናበብ እዚያ ጋ ያለውን የሰው መጠን እስር ቤቱ እንዴት ነው ክፍት ነው ወይ የሚል መረጃ አንቱን ሳይን ነው በቀጥታ በሶሻል ሚዲያ በተሰጣቸው የተሰፋፈ መረጃ እጃቸው ሰጥተው እንዲገቡ እና እዚያ ጋር በመጨናነቅ እና በግፊያ የተወሰኑ ህጻናቶች ሊጎዱ ይችላሉ። አንደኛው የሞት ምክንያት ያ ሊሆን ይችላል። የእስር ቤቱን ሁኔታ ባለማገናዘብ እንዲሁም ካለው የተለያየ አስቸጋሪ ሁኔታ አንጻር በምን ያህል ፍጥነት ሰነድ ተዘጋጅቶ ወደ ኢትዮጵያ መመለስ እንደሚቻል የሚፈጀውን ጊዜ ባለማገናዘብ፣ በረራ በምን አይነት መልኩ እንዳለ ባለማወቅ ማህበራዊ ሚዲያ ላይ ባሉት ማስታወቂያ ምክንያት እጃቸውን ሰጥተው ተይዘው በማቆያ ቦታ ለችግር የተጋለጡ እንዳሉም አቶ ፈድሉ ጨምሮ ገልጸዋል። ዜጎቻችን ለመውጣት ጥረት ያደርጉ ነበረ። የምህረት አዋጅ ተደርጎላቸው በተለይ እንደዚህ ጠፍተው ከአሰሪዎቻቸው ጠፍተው የሚሰሩ እህቶቻችን እነሱ ለመውጣት ለረዥም ጊዜ ጥያቄ ሲያቀርቡ ቆይተው ነበር። መጨረሻ ላይ በተለይ ይህ አርባ ሲቪ የማስገባቱን እቅድ ሲጀመርና ሰው እየገባ ነው የሚል ነገር ሲሰሙ ለፖሊስ እጃቸው የሰጡበት ሁኔታ ነበረ። ያ ነው ልዩ ያደረገው። ምናልባት እስር ቤቱም ከአቅሙ በላይ እንዲሆንም ያደረገው ድንገት ሳይዘጋጁ እጃቸው እየሰጡ የሚገቡ ህቶች እና ህጻናት ናቸው። ትንሽ ጉዳትም እንዲፈጠር ያደረጉት ምክንያቱም አንዳንዶቹ ወይም ብዙዎቹ ማለት ይቻላል የሰው ልጅም የራሳቸው ያልሆነ ልጅ ይዘው የሚገቡበት ሁኔታ አለ። ያ ደግሞ የራሱ የሆነ ችግር ይፈጥራል። ምክንያቱም ማንም ልጆችን ህፃናትን በመንከባከብ ላይ እንደ እናት ሆኖ እንክብካቤ ሊያደርግ አይችልም። እና ያ የፈጠረው ክራውድነስ እና ጫና ትንሽ ህጻናቶች እንዲጎዱ ሊያደርግ ችሏል ማለት ነው። በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ ፌስቡክ ገጽ ላይ ከቀናት በፊት በወጣው የምስል ማብራሪያ የኢትዮጵያ ልዩ መልእክተኛና አምባሳደር ሌንጮ ባቲ ኤምባሲው እስካሁን አከናውኖታል ያሉትን ተግባር አስረድተዋል። ዜጎቻችን በብዛት ቀይ ባህርን አቋርጠው ወደዚህ ሀገር ጡበት ሁኔታ ነበር። እዚህ ሀገርም የነበሩ በተለያየ በሀጅም ይሁን በኡምራም የሚሆን በዚያራ ሚሆን እና ወይም ደግሞ ለስራ ሚሆን መጥተው በተለያዩ ጉዳዮች እቃማቸው ተቃጥሏል እና ህጋዊ ሆነው መጥተው ህጋዊ ያልሆኑ መዓት አሉ። ብዙዎቹ እስር ቤት ነበሩ። በዛን ወቅት በሳምንት አንድ ሺህ ሰው ሶስት ፍላይት እንወስድ ነበረ። ግን እስር ቤቱ እየሞላ ስለመጣ የእስር ቤቱ ሁኔታን በጣም አስቸጋሪ ስለነበረ የሳውዲ አረቢያ መንግስትም ትልቅ ጫና እያደረገ ስለነበረ መጨረሻ ያ ነገር ተንከባሎ ተንከባሎ የሁለቱን አገር ዲፕሎማቲክ ግንኙነት በማይጎዳ መልኩ ልባት ማግኘት ስላለበት ክቡር ጠቅላይ ሚኒስትራችን አልጋ ወራሹ ጋር ባደረጉት ግንኙነት ኢትዮጵያን ዜጎች በሁለት በሶስት ሳምንት ውስጥ በቀን ስምንት ፍላይት ወደ 2600 ሰው እና በሶስት ሳምንት ውስጥ 42 ሺ ወደ 42 ሺ የሚደርስ ሰው አጓጉዘናል ማለት ነው። ይሄ በጅዳና በሪያድ መካከል ማለት ነው። በቀን ስምንት ፍላይት ስናደርግ ስድስት ፍላይት ከጅዳ ነው ያደርግ ነው፣ ሁለት ፍላይት ከሪያድ። ምክንያቱም አብዛኞቹ እስር ቤቶች ያሉት ጅዳ አካባቢ ነው፣ መግቢያ ነው። ፖርት ሲቲ ጅዛንም ለመካም ለዛ ቅርበት ስላላቸው እዛ ብዙ እስረኛ ስላለ ብዙ ማንሳት ያለብን ከዛ ነው። እዚህ ወደ አስር ሺህ ነበረን ስለዚህ ካልኩሌት አደርግና ከዚያ ስድስት ከዚህ ሁለት ፍላይት በየቀኑ ስናደርግ አርባ ሺውን እሞላለን በሚል ነው የሰራነው። የተቀላጠፈ ነው፣ ታርጌቱን የመታ ነው። አርባ ሺህ ታርጌት ቢኖረንም ወደ አርባ ሁለት ሺህ ነው መጨረሻ ላይ በተለይ ሴቶች፣ አዛውንቶችና ህጻናቶች ስለነበሩ እነሱንም ጨምረን ለማጓጓዝ ችለናል። አሁንም በቀጣይነት ከዛ ወዲህም አፈሳ ስለነበረ እስር ቤት ያሉ አሉ። አሁንም ምዝገባውን ጀምረናል። በተጨማሪም ሰሞኑን በዚሁ የኤምባሲው ገጽ ላይ መንግስት በሳውዲ አረቢያ በችግር ላይ ያሉ በማቆያ ማዕከላትና በእስር ቤቶች ያሉ ዜጎቹን ከሳውዲ አረቢያ መንግስት ጋር በመተባበር ሰብአዊ ክብራቸውን በመጠበቅ በቅርብ ቀናት ውስጥ ወደ ሀገራቸው የሚመልስ መሆኑን ገልጿል። በሌላ በኩል በአሁኑ ሰዓት ፈቃድ ኖሯቸው በህጋዊ መንገድ የተለያዩ ስራ እየሰሩ የሚገኙ ነገር ግን ኢትዮጵያዊ በመሆናቸው ብቻ በየጊዜው እየተያዙ እንደሚታሰሩና አንድ የተይዘው አሻራ ሰጥተው ህጋዊነታቸው ተረጋግጦ እስኪወጡ ለአሻራ አንድ ሺ የዛን ሀገር ገንዘብ እንደሚከፍሉ፣ ይህ ደግሞ በአንድ ወር ውስጥ በተደጋጋሚ ስለሚደረግ ኑሯቸውን እጅግ አስቸጋሪ እንዳደረገባቸው ይናገራሉ። በሪያድ ከተማ በታክሲ ስራ ላይ እንደተሰማራ በስልክ የነገረን አብዲ ሙህዲን በእርሱ ላይ አጋጠመኝ ያለሆነ ያስረዳል። ምን እየደረሰብን ነው? በየሰዓቱ ስራ መስራት አልቻልንም። በቃ አሁን ይኸው ቤት ቁጭ ብለናል። ትላንት ዘበን ጭኘዋለው ሱዳኒ ነው። ከዛ አስወረደኝ አይሱ ሲለኔ እሱ ሱዳኒ ወረዳለው። ከዛ እሱም እቃማ እንደ ያዘው እሱም ሀጅ ለግኘ ይህም እቃማ ይዣል ይኸው መታ አይተዋል። ለምንድን ነው የምትንስንችል? ችግሩ የእናንተ ኤምባሲ ነው። ኤምባሲ ጋር ሄዳችሁ ላይ ጩሁ እኛ ላጩሁ እኛንም እያደከማችሁን ነው ሀታ እኛን አደከማችሁን ኤምባሲያችሁ ችግር አለበት አለ። እውነት ወላሂ የሚለው ው ዛሬ አያሳድርኝ። እንደዛ ብሎ በጣም እዛ ከወሰዱን በኋላ በጣም ሀይለኛ የሆነ ብሎ በስናን ዘርጉንም ሀያ አራት ሰዓት የሚያቆዩን ህጋዊ ሰው አሁን አንቺ ብቻ ኢትዮጵያ ነኝ ካልሽ በቃ ይወሰጃለሽ፣ እዛ ያቆዩሻል፣ አንገላታሉ። ቤት ሰበራውንም አላቆሙትም። ምርተዋጅ ይወርዳል ምናምን ተባለ ምርተዋጅንም አራ ሚሊዮን ተዋጅት እንደው እየመጣ ለምን አሁን ለምንድን ነው የምትይዙ? ምናምን ትለው። አይ ግን ሰፋራችሁ እኮ ምንም ያለ ነገር የለም። ይሄ እናንተ ሰፋራ ምንም የሰራ ነገር የለም። ቀለም ሰፋራ ሄዳችሁ፣ ሰፋራ አውሩ። እኛን አይመለከተንም። እኛን ራሱ አደከማችሁ፣ አሁን አይበቃችሁ? አራ አሁን አማት ሆነው እኮ በቃ እንደዚህ ተፍትሽ እያደረጉ ማለት ነው። ያንተ ነው መታወቂያው የኔ አይደለም ለማለት፣ ቼክ ለማረግ አሻራ በሰጣሁት ቁጥር ሁሉ አንዳንድ ሺህ ብር አለብኝ እኔ አራት ተወዝጃለሁ። እሱንም ራሴን በመጠበቅ ነው እነሱ ሲያይ ወደ ውስጥ እየገባው ስራ ሰአት እየቀየርኩ ማታ እያረኩ ማታ ማታ አሁን ለምሳሌ ከማታ ሰ- አሽራ አስር ሰዓት ሲሆን ይቆማሉ እነሱ ማለት ነው። በዛ ሰዓት ትንሽ ያለ ለሽሪካ የምንከፍለውን ለካምፓኒ የምንከፍለውን አይል ዝም ብለን ያው ስራ ከመፍታት ብለን ማታ ማታ ትንሽ እንሰራለን። በ ሌላ ዚንሲያ እየሰራ እኛ ብቻ ነን። በ የተቸገረ ነው መስራት አልቻለም። ከመቶ ዘጠና ፐርሰንቱ አሁን ስራ አቁሟል። በአጠቃላይ ሳባ ገብረስላሴ እርምጃ የሚወሰደው ህገ ወጦች ላይ ነው ይባላል እንጂ ኢትዮጵያዊ በሆነው ህጋዊ ላይም ተግባራዊ እንደሚደረግ ትናገራለች። ኢትዮጵያዊ በተለይ ወንድሞቻችን ወረቀት ያለ አሁን ማንም ያልተገነዘበልን ነገር እነሱ በህገ ወጥ ሽፋን መኖሪያ ፈቃድ ያላቸውንም ነው በየቀኑ ወንድሞቻችን የሚያያዙት ሂደው አሻራ ያደርጋሉ። አሻራ ካደረጉ በኋላ እዛ አሻራ ያደረጉበት ላይ አንድ ሽብር ነው የሚመዘገብባቸው። ሴት እህቶቻችን ወደ ስራ ሊሄዱ መኖሪያ ፈቃድ እያላቸው መኪና ውስጥ ከአንድ ሰዓትም፣ ከሁለት ሰዓትም በላይ ልናረጋግጥ ነው፣ ቼክ ልናደርግ ነው በማለት በዚህ ሙቀት መኪና ውስጥ አፍ ነው ከአንድ ሰዓትም፣ ከሁለት ሰዓትም በላይ ከመጀመሪያ በጣም ከባድ የነበረው በር ማለት ቤት ውስጥ ይገባሉ። የሴት እህቶቻችን ገንዘባቸው ወርቃቸውን ተዘርፈዋል። በተለይ እነዚህ ወርቃቸውና ንብረታቸውን የተዘረፉ እህቶቻችን ይህን ሁለት ዓመት ወደ ሀገር ለመግባት ትኬታቸውን ቆርጠው ሲጠብቁ የነበሩ ነው። አሁን ካሁን ይከፈታል ከማለት አቶ አብዱ ቢላልም ዜጎች ኢትዮጵያዊ በመሆናቸውና መንገድ ላይ እንደሚያዙ መኖሪያ ቤታቸውም ተለይቶ በተደጋጋሚ በዘራፊዎች ጥቃት እንደሚደርስበት ይገልጻሉ። አሁን ላይ ግን የተለየ የሚያደርገው ህጋዊውንም ነው። በቃ እንደገና ደግሞ ማለት ነው መኖሪያ ፈቃድ ሳይሆን የሚጠይቁት ሁሉንም ዜጋዎች ሳይሆን የሚጠይቁት። ሀገር የታወቀ ነው። ብዙ ዜጋዎች ይኖራሉ እንደ ህንድ፣ ባንግላዴሽ፣ ብዙ ፓኪስታን፣ ብዙ አይነት ዜጋ ነው ያለው እና በፊት መኖሪያ ፈቃድ ነበር የሚጠይቀው አሁን ግን ምንድን ነው ዜግነት ብለው ማለት ነው። ኢትዮጵያዊ ካልቻቸው መኪናም ይዘሽ ከሆነ ከመኪና ሲያስወሩ ይቻል በካቴን አድርገው አስገብተው ወደ እንትን በስማት አድረግያለች ማለት አሻራ ትሰጭና እናረጋግጣለን እዛ ወስደንህ ነው ብለው ልክ እንደ ወንጀለኛ ወደ እስር ቤት ይወስዳሉ። አንድ መኪና ላይ ኮሮናን በተመለከተ ርቀት ጠብቀው ምናምን አይደለም እየሰሩ ያሉት። ትንሽ ሁለት ሰው የሚይዝ ቦታ ላይ ስድስት ሰው፣ ሰባት ሰው እንደ ዶሮ እየገፉ በጣም እያሰቃዩ ነው የሚወስዱት። እኛ ላይ እየደረሰብን ያለው አሁን በጣም በጣም የከፋ ነገር ነው። ቤታችን ተመልሰን የቤት ቁጭ ባልንበት ሰዓት በተኛንበትም ሰዓት አጋጣሚ ቤት ይሰብራሉ። እስከምትከፍል ትችላቸው አይጠብቁም። ከዛ እያዋከቡ ኢትዮጵያዊ መሆንሽን ካወቁ ይዘውሽ ይሄዳሉ። ሕፃናት አይሉም፣ ሴት አይሉም፣ ነፍሰ ጡር አይሉም። በጣም በጣም የከበደ ነገር ነው። ቤት ከሄድች በኋላ አንቺ ይዘው ከሄዱች በኋላ ከኋላ የሚመጡ ወጣቶች አሉ፣ የዚሁ ሀገር ነዋሪዎች ምናምን፣ እነሱ ዘረፋ ያካሂዳሉ። ወደ ስራ ስንሄድ በየቦታው አጋጣሚ ያስቆሙሻል። ኢትዮጵያዊ መሆንሽን ካወቁ ይዘው ይሄዳሉ። ያለንበት ሁኔታ በጣም በጣም በጣም ችግር ላይ ነው ያለ ነው። የሳውዲ አረቢያ የኢትዮጵያ ኤምባሲ የዜጎችን ጉዳይ የሚከታተሉት አቶ ፈድሉ ውጅራ ስለዚህ ጉዳይ ምላሽ ይሰጣሉ። አዎ፣ በእርግጥ ዜጎች ኢትዮጵያዊ በመሆናቸው ብቻ ከለሁኔታ የሚጠየቁበት ሁኔታ አለ። ኢትዮጵያዊ ነህ ወይ ብለው ይጠይቃሉ። አዎ ከተባለ የሚይዙበት ሁኔታ አለ። ይህ ግን የሁሉ ፖሊስ ወይም የሁሉ የደህንነት ስራ አይደለም፣ ሁሎቹም አይደለም። አንዳንዶቹ መንግስት ከሰጣቸው መመሪያ በላይ አልፈው የሚሰሩ የግል ጥላቸው አለባቸውም ሊኖሩ ይችላሉ። ሌላው የሚሰጣቸው ኮሚሽንም ሊኖር ይችላል። እነዚህ ፖሊሶቹ ኢትዮጵያውያንን ብቻ ፈልገው የማደን ሁኔታ ይስተዋላል። ሌላው ብዙ ጊዜ ብዙ ሰዎች የማይገለዘቡት ነገር ኢትዮጵያውያን እዚህ ሳውዲ ላይ ከሌላ ዜጋ የምንለይበት አንድ ባህሪ አለ። ኢትዮጵያዊ በሚያዝበት ጊዜ ለመውጣት ሲል የያዘው ፖሊስ የሚከፍለው ብር አለ እና ለፖሊሱ ምናልባት ለአንዳንዱ ብልሹ ምግባር ላለው ፖሊስ እድል ሊሆን ይችላል ኢትዮጵያዊ መያዝ ምክንያቱም ላለመያዝ ወይም እንዳይታሰር ሲል ለመኖር ለመቆየት ሲል የሚከፍለው ነገር ስለሚኖር እነሱም እነዚህ ህገ ወጦቹ ፖሊሶች የመንግስትን ፕሮግራም ማስፈጸም ወይም ደግሞ የመኖሪያ ፍቃድ የሌላቸውን የመያዝ ሳይሆን እንዲህም አይነት ሁኔታ ስላለ ለይቶ ኢትዮጵያውያን ይችላል። ሌላው በተለይ ኢትዮጵያውያን በብዛት የሚያዙባቸው የሳውዲ አካባቢዎች የሚታወቁ ናቸው። ኢትዮጵያውያን በጣም በብዛት የሚገዙባቸው በብዛት የሚኖሩባቸው አካባቢዎች ነው። እና ምናልባት እዚህ አካባቢ ኢትዮጵያውያንን በብዛት መያዝ ምናልባት ኢትዮጵያውያን ላይ ብቻ ያነጣጠረ ነው ሊያስብል ይችላል እንጂ እኛ እንደ ኤምባሲ ሰራተኞች እስር ቤቶቻቸው ውስጥ ደርሰን ለማየት እድላለን። እስር ቤቶቹ እና በተለያዩ አገር ዜጎች የተሞሉ ናቸው፣ እስር ቤቶቹ ማለት ነው። በሳውዲ የሚገኘው የኢትዮጵያ ኤምባሲ ባለስልጣናት ከሳውዲ መንግሥት ጋር በተደጋጋሚ መነጋገሩን ገልጸው በዜጎች ላይ የተፈጸሙ ስለሚባሉ እስርና ቤት ስብራ ጉዳይ ማስረጃ አቅርቡ እንደሚሏቸው አቶ ፈድሉ ይገልጻሉ። እንግዲህ እነዚህ ወንጀሎች የሚሰሩት መችን ለመረጃ በማይመች መልኩ ስለሆነ ዜጋችንም ድንገት ለምሳሌ ቤቱ በሚሰበርበት ጊዜ እንደት መንገድ ላይ በሚገስበት ጊዜ መረጃዎችን በሞባይልም ይሁን በሌሎችን የሚያዝ እድሉ አይኖረውም እና ተዘረፍኩ ወይም እንዲህ አካላዊ ጉር አደረሰብን ጊዜ አድራሹ አካል የማይዝበት ሁኔታ ነው ያለው፣ ዜጋችን ማለት ነው። እነሱ ግን እነዚህ መረጃዎች በተሟሉበት ሁኔታ ላይ ያንን ችግር የፈጠረውን እርምጃ ለመውሰድን ለመጠየቅን መረጃዎቻችሁን አምጡ የሚሉበት ሁኔታ አለ። እና ሌላው ይሄ እኛ እናንተ ላይ ብቻ ያነጣጠረ ሳይሆን ሁሉም ዜጋ ላይ ነው። ያው እንደሚታወቀው ሳውዲ የሀያ ሰላሳ ቪዥን አላት። ያንን በተለይ በሀያ ሰላሳ ላይ አገሪቷ ከህገ ወጥ ነዋሪዎች የጸዳችን ለማድረግ እየሰሩ ነው ያለው በዚህም አመት ነጥብ አምስት ሚሊዮን ለማውጣት እቅድ እንዳላቸው ይሰማል ማለት ነው። እና ምናልባችን በቀጣይ የእኛን ዜጋ ከጨረሱ በኋላ እያንዳንዱ ሀገር በዚህ መልኩ እየለዩ እንደ ኢትዮጵያ፣ እንደ ባንግላዴሽ፣ እንደ ሱዳን እን እንዲህ እያሉ የሚያስወጡ ከሆነ ምናልባት አሁን ያለው ሀገራዊ ጠባናቸው ነው ልንል እንችላለን። እንግዲህ በቀጣይ የምናቃቸው ነገሮች ይሆናሉ። ይሻ አድማጮች በዚህ ጉዳይ ላይ ከሳውዲ አረቢያ መንግስት ኢትዮጵያ ከሚገኘው ኤምባሲ በኩል መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሙከራችንን ቀጥለን ሌሎች ተጨማሪ መረጃዎችን አካተን ተመልሰን እንመጣለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ የታለ I'm be አንድ እንኳን ቅሬታን የሚሰማ ዘመድ በማይገኝበት ምን እንደሚገጥመው ማን ያውቃል ከሀገሩ ሰው ሲወጣ ሁለት በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ጎብኘት አድርጉን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን እንዲሁም ሃሽታግ ቪኦኤ አምሃሪክ ብላችሁ በትዊተር ተከተሉን። ዝግጅቶቻችንንም ተከታተሉ። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ 943 ላይ የምንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤኒውስ ዶት ኮም ነው። ተከታዩ ዘገባ የአእምሮ ጤና ከአካላዊ ጤና እኩል ትኩረት ሊሰጠው ይገባል ይላል። የኮቪድ-19 ወረርሽኝ ኢትዮጵያን ጨምሮ በአፍሪካ ሀገራት የአእምሮ ጤና ላይ ከፍተኛ ጫና እያሳደረ መሆኑን የዓለም የጤና ድርጅት አስታውቋል። በሽታው በቀጥታ በአእምሮ ጤና ላይ ከሚያደርሰው ጉዳት በተጨማሪ ወረርሽኙ በሀገራት ኢኮኖሚ ላይ ባደረሰው ተጽዕኖ ምክንያት ለአእምሮ ጤና ይደረግ የነበረው የገንዘብ ድጎማ በመመናመኑ ቀድሞውንም ደካማ የነበረው የሕክምና አቅርቦት መቀነስ ችግሩን እያባባሰው ነው። ስመኝሽ የቆየ በዚህ ዙሪያ የአይምሮ ሕክምና ባለሙያዎችን አነጋግራ ተከታዩን ዘገባ አሰናድታለች። ኮቪድ አስራ ዘጠኝ ወረርሽኝ በዓለም ዙሪያ መሰራጨቱ ከተረጋገጠበት ጊዜ አንስቶ በሽታውን ለመቆጣጠር የተወሰዱት እንደ የአካል ርቀትን መጠበቅ ከቤት ያለ መውጣት፣ የስፖርትና መዝናኛ ቦታዎችን መዝጋት ከቤት መስራትና ከሀገር መውጣት አለመቻል የመሳሰሉት ክልከላዎች ብዙዎችን ለከፋ ጭንቀት፣ የአይምሮ መረበሽና ስጋት አጋልጧል። በቫይረሱ ተይዘው ያገገሙ ሰዎችም በሽታው ጥሎት የሚሄድ የአይምሮ ጤና እክሎች ተጋላጭ እንደሆኑ የሕክምና ባለሙያዎች ይገልጻሉ። ይህ ጫና በኢትዮጵያ ምን እንደሚመስል በቅዱስ ጳውሎስ ሜዲካል ኮሌጅ የአይምሮ ሐኪምና ረዳት ፕሮፌሰር የሆኑትን ዶክተር ሙሉቀን ተስፋዬን ጠይቀናቸዋል። እንደዚህ አይነት በተለይ የቀውስ ሰዓቶች ላይ ሁላችንም የስሜት፣ የባህሪ የአሳሰብ መታወክ ይገጥመናል። ኮቪድ አስራ ዘጠኝ እንግዲህ የተለያዩ እንደ ችግር መፍጫ የምንጠቀማቸው ነገሮች ላይ ጫና አለው። ስለዚህ ሁሉም አቅጣጫ ጫና ውስጥ መሆናችን አንደኛ በጣም የጫና የክራይሲስ ሰዓት ስለሆነ ሰዎች እንደ መውጫ መንገድ ሊወስዱ ይችላሉ። ሌሎች ደግሞ በዛ ችግር ውስጥ ያሉ ደግሞ የበለጠ የመባባስ ሁኔታ ይኖራል። በኮቪድ ምክንያት እንግዲህ አብዛኛው የአእምሮ ህመሞች እንዲከሰቱ በዛ ህመም ውስጥ ያሉ ደግሞ ህመሙ እንዲባባስ የማድረግ ሚና እንዳለው ብዙ ጥናቶች ያሳያሉ። ኮቪድ አስራ ዘጠኝ በአእምሮ ጤና ላይ የሚያሳድረው ተጽዕኖ የሚጀምረው በሽታው ይዞኝ ይሆን ወይ ከሚል የዕለት ተዕለት ጭንቀት ነው። ይህ ጭንቀት እየከፋ ሲሄድ ታዲያ አእምሮን ሊያውክና ሰዎች የዘወትር ተግባራቸውን በአግባቡ እንዳያከናውኑ ሊያግዳቸው እንደሚችል የነገሩን ደግሞ ለ14 ዓመታት በአማኑኤል አእምሮ ስፔሻላይዝድ ሆስፒታል ዳይሬክተር ሆነው ያገለገሉትና አሁን በግል ድርጅት የህፃናት ጉዳይ ላይ የሚሰሩት የአእምሮ ሐኪም ዶክተር ሚኒሊክ ደስታ ናቸው። ወይ ወይም ሊይዘኝ ሆኖ ወይ የእኔ የሆኑትን ሰዎች ይይዛል ወይ ወይ ሊይዛቸው ይችላል ወይ። ሌላው ስሜት ደግሞ እስከ መቼ ነው ይሄ ነገር መቼ ነው መቆሚያው የሚለውን ነገር መቆሚያውን አለማወቅ ወይም ደግሞ የዚህ ነገር ማብቂያውን አለማወቅ በራሱ የህልውናን ነገር ጥያቄ ውስጥ የሚከት ነገር ይሆናል ለብዙ ሰዎች። እንደ ኢትዮጵያ ባሉ ሀገራት አብሮ መኖርን እንደ ባህል አድርጎ ለሚኖር ኅብረተሰብ ወረርሽኙ ያስከተላቸው ክልከላዎች በራሳቸው አስጨናቂ ናቸው። በዛ ላይ ደግሞ አብዛኛው ሕዝብ መደበኛ ባልሆነ የኢኮኖሚ ስርዓት ውስጥ በተሰማራበት ታዳጊ ሀገር ላይ የዕለት ገቢን የሚያስተጓጉል ወረርሽኝ ሲጨመርበት የአይምሮ ጤና መታወክ ሊያስከትል እንደሚችል ዶክተር ሚኒሊክ ይገልጻሉ። በተለይ በተለይ እንቅስቃሴ ላይ የሚጥለው ገደብ ለመከላከል እንግዲህ በጣም አስፈላጊ ከሚባሉት ነገሮች አንዱ እንቅስቃሴን የመገደብ ነገር ነው። ከሰዎች ጋር ያለን ንክኪ የመገደብ ነገር ነው። እነኚህ ነገሮች በራሳቸው በተለይ እንደ ኢትዮጵያ አይነት ያው በተደጋጋሚ እንደምንሰማው ህብረተሰቡ የዕለቱን እለቱን ጥሮ ግሮ የሚያገኛትን ነገር ነው። አብዛኛው ለእንዲህ አይነቱ ሁኔታ አይደለም፣ ይላሉ ዶክተር ሚኒሊክ። በበሽታው ዙሪያ የሚሰራጩ እውነተኛና ሀሰተኛ መረጃዎች መብዛታቸውም ሌላ የጭንቀት ምንጭ ናቸው። መረጃዋ ለሰዎች የመድረስ አቅም በጣም በጣም ከፍተኛ ሆኗል በአሁኑ ጊዜ እና መረጃዎች በጣም ይሰራጫሉ። ሰዎች ከዚህ በፊት ምናልባት አንድ አካባቢ ችግር ሲፈጠር ያ ችግር ሌላ አካባቢ እስኪሰማ ምናልባት ቀናት፣ ሳምንታት፣ ወራት አመትም ሊፈጅ ይችል ይሆናል። በአሁኑ ሰዓት ግን በሰዓታት ልዩነት ውስጥ ዓለም ከዳር እስከ ዳር ሁሉም ነገር ያገኛልና ሰዎች እዚህም እዚያም ነገር ተፈጠረ፣ እዚህ ቦታ ሰው ሞተ፣ እዚህ ቦታ የሚያል ሰው ተያዘ የሚለው ነገር ለብዙ ሰዎች በአጭር ጊዜ የመድረሱ ነገር ሰዎችን ላስጨንቅ ይችላል። ጤና ማለት አካላዊ ብቻ ሳይሆን የአይምሮም ጤና ነው። ሆኖም በኢትዮጵያም ሆነ በበርካታ የአፍሪካ ሀገራት ለአእምሮ ጤና የሚሰጠው ቦታ እጅግ ዝቅተኛ በመሆኑ ለበሽታው የሚሰጠው ሕክምናም ከኮቪድ-19 ወረርሽኝ በፊትም በጣም ውስን እንደነበር የሚገልጹት ዶክተር ሚኒሊክ ኢትዮጵያ ውስጥ የአእምሮ ጤና እንደ ጤና ለመቆጠሩም መሰረታዊ ችግር መሆኑን ያስረዳሉ። የአእምሮን ጤናን በተመለከተ ያለው አቅርቦት ከጊዜ ወደ ጊዜ እየተሻሻለ የመጣ ቢሆንም በጣም ውሱን ነው። አሁንም እንግዲህ ያለፉትን ሰላሳ አመታት እኔም የማውቀውን ብነግርሽ የአእምሮ ጤና እንክብካቤ የተስፋፋው በግለሰቦች ጥረት እንጂ መንግስት የነገር ጤና ነው ብሎ እንደውም ለብዙ ጊዜ ከመንግስት በኩል ማለትም ከጤና ጥበቃ በኩል አሉታዊ አመለካከት ነው የነበረው እና በግለሰቦች ጥረት ብዙ ነገሮች ሲሰሩ ቆይተዋል። ከበጀት ጀምሮ ለአእምሮ ጤና አስፈላጊ የሆኑ ነገሮችን ቁሳቁስን እስከ ማቅረብ ከፍተኛ ችግር አለ። ይህ ለወትሮም ትኩረት የተነፈገው የአእምሮ ጤና ችግር በኮቪድ-19 ምክንያት እጅግ እየተባባሰ መሄዱ እውን ነው። ከኮቪድ በተጨማሪም በመላ ሀገሪቱ የሚታየው የፖለቲካ ለመረጋጋት ግጭትና ጦርነት ያስከተሉት ግድያ መፈናቀልና የንብረት መውደምም ለአእምሮ መታወክ ተጨማሪ ምክንያት መሆናቸውን ዶክተር ሙሉቀን ነግረውናል። ታዲያ ሀገሪቱን ከዘርፈ ብዙ ችግሮች ለማላቀቅና ለሀገር ሰላምም ሆነ ልማት ለማምጣት የአእምሮ ጤና ከአካላዊ ጤና እኩል አስፈላጊ በመሆኑ ትኩረት ተሰጥቶት ሊሰራበት እንደሚገባ ባለሙያዎቹ ይመክራሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ወደ ተከታዩ ቅንብር እንውሰዳችሁ። ከሰሞኑ የዓለም ሬንጀሮች ቀን ተከብሯል። ሬንጀርስ የሚለውን ቃል የዱር አራዊትና የተፈጥሮ መስህቦች ላይ አደጋ እንዳይከሰት የሚለፉ ዘቦች በሚለው ልንተካው እንችላለን። ቀኑ የእነኝህን ዘቦች ልፋት ብሎም አስተዋጽኦ በማጉላት አክብሮት እንዲሰጣቸውም ያለመ ነው። ዛሬ የእነዚህን ዘቦች ህይወት በአጭሩ የሚያስቃኙን እንግዳ ጋብዘናል። ለአስራ ሰባት ዓመታት በአዋሽ ፓርክ በዱር እንስሳት ጥበቃ ስራ ላይ የቆዩት አቶ ግዛቸው ኩራይ ናቸው እንግዳችን። ስራው ምን እንደሚመስል ቀድሞ ያስረዱናል። የስራ ሁኔታ ማለት ነው ቀን አይልም በዓል አይልም እሑድ አይልም። እንደሌላው የሲቪል ሰርቫንት ሰራተኛ አሁን በዓላቶችን፣ ቅዳሜና እሑድን ወይም ስምንት ሰዓት የመስራት ባህሪ ብቻ አይደለም ያለው ሀያ አራት ሰዓት ነው የምንሰራው እዛ ውስጥ በብሔራዊ ፓርክ ውስጥ ነው ነውክትል ሞኒተሪንግ የምናካሄደው የዱሩ ሰውን ደህንነት ነው የምንጠብቀው እንዲሁም በድንኳን ወተ የምትሰፍርበት ሁኔታዎች አሉ ማለት ነው። አንዳንድ ቦታዎች ላይ በተወሰኑ የጥበቃ ኬላዎች አሉ የለም። እነኛ ላይ ማለት ነው ድንኳን ተክለን እናድራለን። ከኮሚቲ ጋራ በመሆን ማለት ነው። እንዲሁም ቀን ስትሰራው ለድንገት ተነሱ ይባልበት ሁኔታ ደግሞ ትዕዛዝ ይተላለፋል እና ስራው ለዛ ነው በጣም ተሪንግ ያለው ነው። ግን እኛ ማለት ነው ደስ እያለ ነው ያው በሞራል ነው የምንሰራው፣ ምክንያቱም ለአላማ ነው እየሰራን ያለ ነው። መሸም ሁሉም ሰራተኛ መስሪያ ቤት ሲቀጠር ያው አገኝበታለሁ ደሞዝ ይከፈለኛል ብሎ ነው አይደለም። እኛ ስንገባ ነበር ይሄ መጨረሻ ላይ ግን በስራ ውስጥ ገባ ሲስተም ውስጥ ስንገባ ማለት ነው ለዓላማ በቃ ለዓላማ ነው የምንሰራው። እና ያንን ይመስላል። ኮንፍሊክት አንዳንድ ጊዜ ይገጥመሃል፣ ግጭቶች ይገጥመዋል። ኮሚኒቲ ቤዝ ኮንዘርቬሽን እንደማካሄዳችን ማህበረሰቡ ጋርም ግጭት እንዳይፈጠር ጥንቃቄ፣ ማህበረሰቡ ላይ ጉዳት እንዳይደርስ ሶሚቱ ላይ ማለት ነው። ያንን ሁሉ ጥንቃቄ አድርገን ነው አልፎ ጠፎ ህገ ወጦች ካጋጠሙን ወደ ህግ እናቀርባለን ይዘን። ያው የዱር ህይወት ነው፣ በአጠቃላይ የዱር ህይወት ነው። ደስ ይላል። ተፈጥሮ ውስጥ ነው የምንሰራው። የስራ ባህሪው ጥንካሬው ምን ያህል ነው በጣም ብለህ ላልከው ማለት ነው። ድንገት እንደወጣ ማለት ነው поля адрес на нагту የምትመጣበት ሁኔታ ይኖራል። ከዛ ደግሞ የተወሰነ ሰዓት ረፍት አድርጋ እኛ በቃ እረፍታችንንም ይሄ ነው ብለን ናቆ ይሄ ረፍት ሰዓቴ ነው የምንለው ነገር የለም። እንግዲህ አቶ ግዛቸው እርሶ ለበርካታ ዓመታት ነው በዚህ ስራ ውስጥ የተሰማሩ የተለያዩ አሳዛኝም አስደሳችም ገጠመኞች ይገጥሞታል ብዬ አስባለሁ። የስራው ጸባይ ሁሉ ሁለት ሺ ሰባት ምናምን አካባቢ ላይ ነው ድርቅ ነበረ። የአካባቢ ህብረተሰብ አማራጭ አልነበረውም። ለሊት ለግጦሽ ይገባል። ቀን ስንከለክለው ነውንና ለሊት ለግጦሽ ይገባል። ያን ጊዜ ማለት ነው እነሱ የታጠቁ ናቸው። ኮንዘርቬሽን ላይ ሰው መሞት የለበትም እንደ አግባቡስ ማለት ነው። እኛም መተኮስ እንደሌለብን እነሱንም ተውያል እያረጋጋን እያረጋጋል እያሯበን ምን እያለን ግጹም በቃ የሆነ ትንሽ የተጋረጠ ጠንከር ያለ አደጋ ነበረ። እና እንደዛ አድርገን የመለሱበት ሁኔታ ነበር። በጭለማ ነው። አብሰብ እንግዲህ ቤተሰቡ ውስጥ መውጫ መግቢያውን ሁሉንም ከኝ እኩል ያውቀዋል ችግሮች ከመፈጠራቸው ማለት ግጭት ሊፈጠር ነበር። የተኩስ ልውውጥ ሊደረግ ሲል ወደ ሰማይ ሲተኩሱ ያው ከማህበረሰብ ውስጥም ስላሉ አብረውን ማለት ነው አትጠቁሱ እኛም የእናንተው እናንተ የኛ ናችሁ። ይህንን ሬጅስቶር ስምንጠብቀው ለስናንተው ነው። ስለዚህ በሰላም ከብቱ አስወጡ መልሱ ብለን ብለው በኦሮሚያ ተናጋሪ ልጆች ስለነበሩ ማለት ነው። በዛ መልኩ በ ወደ መጥፎ ሁኔታ ሊሄድ የነበረው ችግር ተፈጥቷል። ይ በጣም አልፎ ተርፎ የሚያውባቸው ምትዘግቦታላችሁ ናንተም ህወት የምሰዋቸው የሆነበት ሁኔታዎች ነበሩ። አዎ በአንድ ወቅት የተኩስ ልውውጥ ምናምን ተደረገና ማለት ነው ያው እኛ በቀጥታ እነሱ ላይ እርምጃ መውሰድ የለብንም። ኮንዘርቬሽን ነው፣ ተፈጥሮ ሀብት ላይ ደግሞ ሰው መሞት የለበትም። ይሄ ጦር ሜዳ አይደለም በሚል ነው እኛ አሳቢ እንደገና በሚሰጠንም ከኢትዮጵያ ዱር እንስሳ ጥበቃና ባለስልጣን የሚሰጠንም ትሬኒንግ ማለት ነው ከህብረተሰቡ ጋራ እጅና ጓንት ሆነ እንድንሰራ ነው። ያው ትንሽ ህብረተሰብ ውስጥ የግንዛቤ ምጥረት ስላለ ያንን በጥላቻ አይን የማየት ሁኔታ ነበረ። በአሁኑ ሰዓት በእርግጥ ተስተካክሏልና ከዚህ ውስጥ ህይወትም ቀደም ባለው ጊዜ ህይወትም ጠፍቷል። ተወሰነ ደቂቃ ውስጥ ማለት ነው እኛ አስወጡ ልንላቸው እየሄድን ቀጥታ ነው ጥይት የተቆሱብን ያው አልፏል። ህይወት እናንተም እንደዘገባችሁ እናሰፍሳለን እና አንድ የስራ ባልደረባችን ዝም ብሏል። ትቆስላለህ፣ ትመታለህ፣ ትሞታለህ እንደሚነግሩኝ ሞት ያለበት፣ መቁሰል ያለበት፣ ለአደጋ መጋለጥ ያለበት ስራ ነው። በዚህ ስራ ውስጥ ለአመታት እንዲቆዩ ምክንያት የሆኑት ምንድን ነው? ስራ ነው። ምን አለ መሰለህ ተፈጥሮ ሀብት ውስጥ ስትገባ ማለት ነው የስራው ባህሪ በጣም ደስ የሚያሰኝ ነው። ይሄ እኮ አምልህ እኮ ደይ ቱ ደይ ላይፋችን ላይሳችን አይደለም አደጋ የሚገረጠው ማለት ነው አልፎ አልፎ ስለ የሚከሰተው ነው። በእኛም ቦታ ከተማ ውስጥ እንደው ያው ሰው ይሞት የለም እንዴ? ጥይት ባርቆም ደግሞ ስለ መወዳ ላይም ሰው ይሞታል። ግን እዛ እዛ ጋር ማለት ነው እኛ የስራው ባህሪና የስራው ሁኔታ የተፈጥሮ ሀብት ጥበቃ ባለሙያዎች እንደመሆናችን መጠን ማለት ነው ደስታ ነው የሚሰማል። በቃ ትረክ አለ፣ ሳትስፋክሽን አለ። ከትልል ከብዙ ከትልልቅ ምሁራን ጋራ፣ ሪሰርቸሮች ጋራ፣ ከተለያዩ አለም የሚመጡ ቱሪስቶች ጋር ስራው ያገናኝሃል ብዙ ነገሮችን እውቀት ትገበያለህ። ለህይወት ውስጥ እያለ ደግሞ ኢማጅን እንግዲህ ሰው ለመዝናናት የሚመጣበትን ቦታ እኛ እንደ መኖሪያ አድርገን ነው የምንኖርበት። ያ ቦታ ማለት ነው ቱሪስቶች ከፍለው የሚገቡበት ቦታ ለእኛ እንደ መኖሪያችን ነው። እኔ ብቻ አይደለውም እዛው ከማህበረሰብ ውስጥም ራሱ የሚቀጠሩት ኮሚቲ ስካውቶች ማለት ነው። ልክ ከገቡ በኋላ እኛን መስለው ነው ቁጭ የሚሉት። የተለየ ፍቅር ነው የሚሰጣቸው። ከዛ አንጻር ነው ለረጅም ሰዓት ሰራ ልሰራ የሚቻልኩት ማለት ነው። ስራውን ለማጠናከር በዚህ ዘርፍ ውስጥ የሚሰማሩ ሰዎችን ለማበረታታት ምን አይነት መላ ሊወሰድ ይገባል ብለው ይመክራሉ። ሞር የበለጠ ማለት ነው መንግስት ትኩረሰቱበት በክልሎች ደረጃ ይህ በፌዴራል የወጣው የድሮን አዋጅ ማለት ነው የበለጠ ክልሎች ቢሰሩበት ከጎናችን ኑ ቢሆኑ አጎራባች ወረዳዎች እነሱ እነሱ ከኛ ጎን ቢሆኑ አንድም ህገወጥ ስናቀርብላቸው ቅጣት የተወሰነበት እንዲጠቁ ድጋፍ ቢያደርጉልን ይህ ነገሮች ቢሆኑ ማለት ነው። እንደገና የኢንሹራንስ የወተት ዋስትና መድን ቢኖረን መንግስትን ማለት ነው የስራውን ቻሌንጅ በማለት የደሞዝ ምጭ ጭማሪ ይደረግልን። እኛ ከማህበረሰብ ወተን ከቤተክርስቲያን የሚሆን መስጊድ የሚሆን ሰዎች ቢያንስ ሌሎች ፐብሊክ ሰርቫንቶች እሁድም ቅዳሜ በረፍ ሰዓታቸው ከማህበረሰቡ ጋራ ከህብዝብ ጋራ ነው የሚኖሩት። እኛ ግን ከዛ ውስጥ ደለን እዛ ውስጥ ነው የምንኖረው። ሁሉን ነገር ትተን ነው በቃ ዱር ቤት የበለመ ሁሉን ነገር ትተን ነው እዛ እንዲኖር ያለ ነው። ስለዚህ ይህን ከግንበት ውስጥ በማስገባት የበለጠ ደግሞ መንግስት አሁን እየሰራ ባለው ላይ ባለስልጣን መስሪያ ቤቱ እየበለጠ ድጋፍ እንዲያደርጉለን እላለሁኝ። ባለድርሻ አካላቶች እነዚህ አጎራባች ክልሎች ከጎናችን ሆነው እንዲረዱን ለውጥ እናመጣለን የሚል ሀሳብ አለ እና በመጀመሪያ ደረጃ ግን ለእኛ ለሰራተኛው ከመታሰብ በፊት ቅድሚያ ፓርኮች የዱር እንስሳ የጥበቃ ቦታ የሚድንበት ሁኔታ እንዲመቻችን የኛ ፍላጎታችን የኛ ጥያቄያችን ለውጦች እንዲመጡ ማለት ነው። እንደረአያችን ማለት ነው። ምቹ የሆነ የጥበቃ ቦታ በመስጠትና የዱር እንስሳ የጥበቃ በማካሄድ የቱሪስት ፍሰትን ወደ ጥበቃ ቦታዎች ወደ ብሔራዊ ፓርኮች ማጉረፍ ነው ረአያችንን እና ይህ ከሆነልን እኛ ከዛ በኋላ ለኛ ይደርሳል ሁሉም ነገር። ትልቁ ነገር ለውጥ ምድር ላይ እንድናመጣ ነው የእኛ ፍላጎት። እርስዎ አዋሽ ብሔራዊ ፓርክ በሚባለው ተቋም ውስጥ እንደሚሰሩ ነው የሰማሁት። በዚህ ብሔራዊ ፓርክ ውስጥ ምን አይነት መስህቦች አሉ? አድማጮቻችን በአጠቃላይ ያለውን ስዕል እንዲመለከቱት ከማሰብ ነው ይህንን የምጠይቀውት። በአጠቃላይ አዋሽ ብሔራዊ ፓርክ ማለት ነው እንደ መስህብነት ብቻ ሳይሆን፣ ደግሞ እንደ የገቢ ምንጭ ብቻ ሳይሆን ጥናትና ምርምር ቦታ ነው እንዳልኩ ወደ ስድስት መቶ ዝርያዎች እንደገና ደግሞ ሰባት አይነት አጥቢ እንስሳት ወደ አራት መቶ ሀምሳ ምናምን አይነት ስልሳ ምናምን አይነት የአዕዋፍ ዝርያዎች ይገኙበታል እና በርዶክተሮች ይመጣሉ በርዶችን ኤሪያ ነው ቦታው እንደገና በተጨማሪ ደግሞ ለሳይንሳዊ ጥናትና ምርምር ይመጣሉ የተለያዩ ቱሪስቶች የዩኒቨርሲቲዎች መተው እዛ ጋ ነው አፓራንታቸው ሲመጣው ሪሰርቻቸውን እዛ ጋ የሚያካሄዱት በተለያየ ቦታ መተው። ይህ ሁሉ እንግዲህ አዋሽ ብሔራዊ ፓርክ ምቹ ከመሆኑ የተነሳ ነው። እንዳለ ቅርሱን መጠበቅ ብቻ ሳይሆን ለሳይንሳዊ ጥናትና ምርምር ይውላል፣ ለኢኮቱሪዝም ይውላል፣ ለስነ ውበትና መዝናኛ ይውላል። ከሌሎች ፓርኮች ለየት እንደሚያደርገው ብያለሁ እንደዚህ ሳቫና ግራስ ላንድ እንዳለው ቡሽ ላንድ እንዳለው ወይት ላንድ እንዳለው። እጅግ በጣም አመሰግናለሁ አቶ ግዛቸው። ሬንጀርስ ስለሚባሉትና የእንስሳት ማቆያ ስፍራዎችን ደህንነት የሚጠብቁ አካላትን ያለውን የስራ መልክ ስለነገሩን በጣም ነው የማመሰግነው። እኔም አመሰግናለሁ። የተከበራቸው አድማጮች ለምሽቱ ያሰናዳ ናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላባል ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማንኝ አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ